ጤና ስጥልኝ፣ እንደምን ከርማችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞ ምሽት ሚያዚያ 11 2014 ዓም መሰናዶ ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ወጣት ስራ ፈጣሪዎችን ከሸማቾች ጋር የሚያገናኝ ልዩ ባዛር በአዲስ አበባ ተጀምሯል ይለናል ነው በውጭ የሚኖሩ አንዳንድ ድርጅቶች አግዘውናል። እንደገና ህብረተሰቡም በደንብ አግዘውናል። በደንብ ደስ የሚል ቆንጆ ምላሽ ነው ያገኘ ነው ከህብረተሰቡ። የነገው ባዛር ሸማቾችን ከአምራቾች ጋር ከወጣት ስራ ፈጣሪዎች ጋር የሚያገናኝ እንደሆነ በምሽቱ የምንቃኝ ይሆናል። በሌላ ርዕስ ደግሞ ወጣቶችና በምሽቱ በዚህ ዙሪያ ዘገባ ይኖረናል። በባህር ዳር አካባቢም ደግሞ ወጣቶች እያደረጉ ስላለው በጎ የስራ ፈጠራና አገልግሎት የምንቃኝ ይሆናል። የነገው ባዛር የሚለውን ስም የመረጠው ለምንድን ነው? አሁን ጥቃቅና አነስተኛ ቢሆኑም ትንሽ ጊዜ በኋላ ከፍ ያሉ ድርጅቶች ስለሚሆኑ የነገው ነው የተባሉት ማለት ነው። የሰማችሁት ከነገው ባዛር ላይ የተወሰደ ድምፅ ነው። በባህር ዳር የሚሰሩ በጎ ፈቃደኞችንም የምናይ ይሆናል። በተጨማሪም አስራ ሁለተኛ ክፍልም መልቀቂያ ፈተና ከወሰዱ በኋላ ለተለያዩ የስነ ልቦና ችግሮች ስለተጋለጡ ወጣቶችና መደረግ ስላለበት ሁኔታም ደግሞ እንቃኛለን። ሙዚቃና ሌሎች ጥንቅሮችንም ይዘናል። ምሽቱን አብራችሁን እንድታምሽ በአክብሮት የምንጋብዛችሁ ኤደን ገረመው መሰናደውን በመምራት ንጉሱ ታምሬ በምስልና ድምፅ ምህንድስ ነው፣ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። በድጋሚ አብራችሁን ሆኑ ይግንላለን አብራችሁን ቆዩ። ለምሽቱ ቀዳሚ ያደረግነው የነገው ባዛር ነው። ለስራ ፈጣሪ ወጣቶች በተለየ መንገድ የገበያ እድልን በመፍጠር ላይ የሚገኝ የንግድ ባዛር ነው። ይሄ ባዛር ኢትዮጵያውያን ስራ ፈጣሪ ወጣቶችን በማበረታታት የራዕያቸውን ከፍታ ላይ እንዲደርሱ እድልን በመስጠት አላማ ያነገበው ይሄ ባዛር በርካታ አምራቾችና ሸማቾች እንዲሁም ወጣት ስራ ፈጣሪዎች የሚገናኙበት ሆናል። የአዲስ አበባ ዘጋቢያችን ኬኔዲ አባተ ባዛሩን ቃኝቶ ተከታዩን አድርሷል። በአነስተኛና ጥቃቅን ተደራጅተው የተለያዩ ምርቶችን የሚያርቱ እንዲሁም ሌሎች የፈጠራ ባለሙያ ወጣቶች የሚሳተፉበት ባዛር ነው። ኢትዮጵያውያን ወጣቶች በሀገር ውስጥ የሚመረቱ የዕደ ጥበብና ሌሎች የፈጠራ ውጤቶችን ለማባታት ሀያት ሪጀንሲ ሆቴል ያለ ክፍያ ባዘጋጀው ስፍራ በወር አንድ ቀን ይካሄዳል። የነገው ባዛር ወጣት አዲስ ምዕራፍ ከባዛሩ አዘጋጆች መካከል አንዱ ነው። የነገው ባዛር የሚለውን ስም የመረጠው ለምንድን ነው? አሁን ጥቃቅንና አነስተኛ ቢሆኑም ትንሽ ጊዜ በኋላ ከፍ ያሉ ድርጅቶች ስለሚሆኑ የነገው ነው የተባሉት ማለት ነው። እና ፕሮጀክቱን የጀመርነው በአዲስ አበባ ውስጥ ላሉ ወጣቶችና ሴቶች የእነሱን ሕይወት ቡስት የማድረግ ፕሮግራም ውስጥ ነበር። ይህን ሀሳብ ያመጣ ነው፣ ምናልባት እንደዚህ አይነት ስሞል ቢዝነስ የከፈቱትን ለምን አዲስ ገበያ ቢያገኙ ንግዳቸውን አሳድገው ወደ ተሻለ ቦታ መድረስ ይችላሉ በሚል ነው ፕሮጀክቱ የተቀረጸው። የከንፈር መዋቢያ እና ደህንነት መጠበቂያ ቻፒስቲኮችን በራሷ እያመረተች ለገበያ እንደምታቀርብ የምትገልጸው ወጣት ሂላሪያ በርናርዴ በነገው ባዝር ላይም የፈጠራ ውጤቷን አቅርባ በሽያጭ ላይ እያለች ነው ያገኘናት። ሊፕሎስ ነው ቻፕስቲክ የሰራውት በሁለት አይነት ፍሌቨር ነው የሚሰራው፣ በስትሮቤሪ እና በቼሪ። ሀሳቡ የመጣልኝ ሁሌ ሊፕሎስ አለኝ ከኔ ጋር እና ነገር ውስጥ በቃ አጣው። ደና ልክሎስ ከውጭ የሚመጣው በጣም ተወደደብኝና፣ አፎርደብል የሚባለው በጣም ኳሊቲ የለውም። እችን ሰራትና፣ ኳሊቲን ደና ነው፣ ዋጋውም ጥሩ ነው። ብዙ ሰው አፎርድ ማድረግ ይችላል። ሁሉ ነገሩም፣ ዲዛይኑ ውስጡም፣ ኤቭሪቲንግ ራሴን ነው። ወጣት ሂላሪያ ባዛሩ ስለሚፈጥርላት እድል ደግሞ እንዲት አስረዳለች። እንደዚህ አይነት ባዛሮቹ በጣም ደስ ይለኛል። ቢካዝ ለኔ ለኔ ብቻ ሳይሆን ለሁሉም ወጣቶች እና ለሁሉም አንትርፕሪኖች ላይክ ኦፖርቹኒቲ ቦታ ይሰጠናል፣ ቱ ፕሮስፐር ቱ ሾር ፕሮዳክት በቃ ለኮኔክሽንስ ነው እና በጣም እድል ነው። ወጣት ህላል ታምራት ደግሞ ጤፍና ሌሎች ግብአቶችን በመጠቀም ያዘጋጀችውን የተለያዩ አይነት ብስኩቶችን ይዛ ነው በባዛሩ የቀረበችው። እነዚህን ፕሮዳክቶች እኔ ነው የምንሰራቸው። ፕሮዳክቶችን ከሁለት ከጤፍ የምንሰራቸው አሉ፣ ከስንዴ የምንሰራቸው አሉ። ከስንዴ ዱቄት ኢነርጂና የምግብ ይዘታቸውም ከፍ ያለ ነው። ከአጃና ከጤፍም እንደዚሁ የምንሰራቸው አሉ። ከጀመርን አንድ ዓመት ሆኖናል። አሁን ባለን በትንሹ ጥሩ ነው ገበያ ያለው ፕሮዳክቱን በጣም ይወደዳል። ቅድም ካያቸው አላቅም ብዙ ሰው እየቀመሰ በጣም ደስ ብሎት ነው እየገዛ ና እየሄደ የነበረው። ና እንደዚህ አይነት ቦታዎች ደግሞ ጠቅማቸው ምንድን ነው? ከተለያየ ሰዎች ጋር ኮንታክት ይፈጥርልናልና ከፍ ያለ ወደ ቤከሪ ለማደግ ብዙ እድሎችን ይሰጠናል። የተለያዩ የፈጠራ ውጤቶች የሚቀርቡበትን ይህን ባዛር ኢትዮጵያውያን እንዲሁም የውጭ ዜጎች በብዛት ጎብኝተውታል፣ ያሻቸውንም ይሸምቱበታል። ከጎብኚዎች መካከል የሆነው ሊዮን ባሬ ስለ ባዛሩ አስተያየቱን ሰጥቶናል። ያው የመጀመሪያ ጊዜ አይደለም የመጣሁ እዚህ ባዛርና፣ ሁሌ አዲስ ነገር አያለሁ። ሁሌ ነው የምደሰተው በመገኘት አዲስ አበባ ውስጥ ነው ያደግኩት፣ ግን ቅርብ ጊዜ ነው አሁን ባዛሮቹ እንደዚህ አዲስ ነገሮች ማቅረብ መጀመር የጀመሩት። አላየንም ነበር ከዚህ በፊት ሜድ ኢን ኢትዮጵያ የሚል ሌብሎች እዚህ የሚሰሩት በፓሽን የሚሰራ እቃ ቅርብ ጊዜ ነው የሚታዩት ያለው እና የነገው በዛ ፕላትፎርም እየሰጠ ነው ለብዙ ሰው ይህንን ነገር እንዲያቀርብ እና በጣም ደስ የሚል ነገር ነው ለበርካታ የፈጠራ ባለሙያዎች እድል ለመፍጠር በሚል አንድ የፈጠራ ባለቤት በባዛሩ መሳተፍ የሚችለው ሁለት ጊዜ ብቻ ነው። ከዚህ ቀደም በዚህ ባዛር ላይ ለሁለት ጊዜያት በመሳተፍ ውጤታማ መሆኗን የምትገልጸው ወጣት አርሴማ ፋሲል አሁን ደግሞ ባዛሩን በመጎብኘት ላይ ነች። እዚህ ባዛር ላይ ሁለት የተሳትፍ ያለው የመጀመሪያው ላይ ከሰምቼ ወይስ አዋርድ አሸናፊ ነበርኩኝ። በጣም አሪፍ ነበር። ሁለተኛው ላይ የምስሳተፍ በጣም ቆንጆ ነበረ። ብዙ ከስተመሮች አሉ። ብዙ ከስተመሮች እናገኛለን። ከዚህም ከወጣም በኋላ ብዙ ቀይ የሚገዙ ሰዎች ይኖራሉ። እንዲሁም ደግሞ ለራሳችን ብራንድ ብራንዳችንን ለማስፋት በጣም አሪፍ ኦፖርቹኒቲ ነው። ያኔ አሁን ባለበት ደረጃ ላይ ብዙ ከስተመሮች እንዲኖሩኝ አድርጓል። ለበርካታ የፈጠራ ባለሙያዎች የገበያ ትስስር በመፍጠር ላይ የሚገኘውና በወር አንድ ቀን የሚካሄደው የነገው ባዛር ከተጀመረ ወራት አስቆጥሯል። ባዛሩን ሰፋ ባለ ቦታ በማዘጋጀትና በየወሩ ለቀናት እንዲካሄድ በማድረግ ስራ ፈጣሪ ወጣቶችንና ሸማቾችን ይበልጥ ለማቀራረብ አቅደው በመስራት ላይ መሆናቸውን አዘጋጆቹ አውግተውናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ የሬዲዮ በቴሌቪዥን መሰናዶው መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በፌስቡክ ገጻችን ቪያ አምሀሪክ ላይ እንዲሁም ደግሞ አምሀሪክ ዶት ቬኒስ ዶት ኮም ድረ ገጻችን ላይ እንድትከታተሉ በአክብሮት እንጋብዛለን። በሳተላይት ለምትከታተሉም ኢትዮሳስ ላይ ነው መገኛችን። እዛ ላይ እንድታዩ ነው የምንጋብዛችሁ። ተከታዩን ዘገባ ደግሞ ላስተዋውቃችሁ። ከሁለት ዓመታት መራራቅ በኋላ ለመጀመሪያ ጊዜ ከሰሞኑ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን የእስልምና እምነት ተከታዩ ተወዳዳሪዎች ሰብሰብ ብለው የረመዳን ጾም ኢፍጣር ስነስርዓትን በጋራ ፈጽመዋል። በቨርጂኒያ በአናዴል ሁለተኛ ደረጃ ትምህርት ቤት አዳራሽ የነበረውን በጋራ የማፍጠር ስነስርዓትና የገቢ ማሰባሰቢያ ምሽት ደግሞ የታደመው ሀብታሙ ስዩም ነው። በቀጣዩ ዘገባ ኢፍጣሩ እንዴት እንደነበር ያስቀኘናል። ላለፉት ሁለት ዓመታት የኮቪድ ወረርሽኝ የተለመዱ ማኅበራዊ መስተጋብሮችን መከልከሉ ተሰባስበው ማዕድ የሚቋደሱ ወዳጅ ዘመዶችን በወዳጅ መንፈስ የሚዘያየሩ ባለንጀሮችን ማየትን ብርቅ አድርጎብን ሰንብተዋል። ክስተቱ የፈጠረውን የመራራቅ ስሜት የሚያስታውሰው ወጣቱ ራሚ አቡበከር ዳግም ከበርካታ የእስልምና እምነት ተከታዮች ጋር ለኢፍጣር መቀመጡ የፈጠረበትን ደስታ እንዲያገራል። በጣም መጀመሪያ አልሐምዱሊላህ ማለት ፈልጋለሁ። አልሐምዱሊላህ ያው ከዛ ከቤት መውጣት ከማል ነበረ ሰዓት አሁን እንደዚህ ተሰብስበን አጠገብ ላጠገብ ከቤተሰብ ከሙስሊም ወንድሞች ቤተሰቦቻችን ጋር ለማፍጠርና በቃን ጌታ ምስጋና ላደርስ እፈልጋለሁ። እና አልሐምዱሊላህ የዛሬ ሁለት ዓመት ኮቪድ ላይ ቤት መውጣት አንችልም። ሁሉም በየቤቱ ነበር። ቤተሰብ ከቤተሰቡ ችግር አብሮ ምግብ የማይሰራለት ሁሉም ችግር ላይ ነበር እና ይሄ ኮቪድ በመነሳቱ አልሐምዱሊላህ ሰው አንድ ላይ በመምጣት አንድ ላይ በማፍጠር የሰሙን ደስታ የልጆቹ ደስታ ማየት እንችላለን። ልጅ ከልጅ ተገናኝቶ ትልቁ እያወራ ምን እያለና ደስ ያለ አልሐምድሊላሂ ራሚ በ17 ዓመቱ ነበረ ወደ ዩናይትድ ስቴትስ የመጣው ዛሬ በሀያዎቹ መጀመሪያ ላይ ይገኛል። ለእርሱ ዛሬ የሚያደገባት ኢትዮጵያ የረመዳን ሰሞን ትዝታ ግሩምነት ከህሊና የሚሻር አይደለም። የአገር ቤትና የዚ ሀገር የረመዳን ድባቡ ለውጥ። ሀገር ቤት በእርግጥ ስትወጣ በየሱቆቹ በየመደብሮቹ፣ በየቦታው ቁርአን አለ ምን አለ መንዙማዎች አሉ፣ መሽዳዎች አሉ እና ከከቤት ራሱ ስትወጣ የረመዳንነት ስሜቱ ይሰማሃል። እዛ በተለይ ደግሞ ሙስሊሙም ክርስቲያኑም አንድም ስለሆነ በቃ የረመዳንነት ስሜቱ አለ። እዚህ ስታዩ የሰው አገር ነው። እስልናም የተለመደበት ሀገር አለም አሁን ነው ገና መዳበር የጀመረው እና በግድ ረመዳን ስሜቱን ለማወቅ ሙስሊሞች አካባቢ መሆን አለብን። ከኢትዮጵያ ልዩነቱ አንድ ያስተዋልኩት እሱ ነው። ወደ መስጊዶች፣ ወደ ሙስሊም የሚሰባሰቡበት ቦታ ኮሚኒቲ ቦታዎች ካልሄድን የረመዳንን ስሜት አይሰማንም። ጾም ብቻ የሆነ ጾመን ርቡን መግባት ብቻ የሆነ ራሚን ጨምሮ በመቶዎች የሚገመቱ የኢትዮጵያ እስልምና እምነት ተከታዮች የታደሙት ይህን ዝግጅት ያሰናዳው ፈርስቲ ጅራ ፋውንዴሽን የተባለው ማህበረሰብ ተኮር ተቋም ነው። የአሁኑ ምሽት የተሰናዳበትን ምክንያት ሊያስረዱን የፈቀዱት ኢማም ሼክ ካሊድ ኡመር ናቸው። ይህ እንግዲህ ስብስብ ከሁለት ዓመት በኋላ ያደረግነው ነው። ሁለት ጾሞችን ወይም ረመዳን የሚባሉ የጾም ወራቶችን በዚህ በኮቪድ-19 ምክንያት ሰዎች የመገናኘት ሪስትሪክሽን ወይም ደግሞ ውስንነት ስለተደረገ መገናኘት አልቻልንም እና በርቀት ነበር ሁሉም በየቤቱ። ስለዚህ ይህንን አይነት ስብስብ ማድረግ አልቻልንም። እኛ በየአመቱ ረመዳን በሚመጣበት ጊዜ ቅዳሜ ቅዳሜ በዚህ አይነት ሁኔታ እንሰባሰባለን። ቢያንስ ሶስት ቅዳሜዎችን ወይም ሁለት ቅዳሜዎችን ስብስብ እናደርጋለን። ከዛ ውስጥ አንዱ አመታዊ የፈርስት ሂጅራ የገቢ ማሰባሰብ ፕሮግራም ነው የሚሆነው። በዚህም አጋጣሚ እንግዲህ ስብስብ በሚኖርበት ጊዜ ቤተሰብ ከቤተሰብ ጋር፣ ልጆች ከልጆች ጋር፣ ትልልቆች ወላጆች ከትልልቆች ጋር የሚገናኙበትና እርስ በእርስ እስላማዊ ሰላምታቸውን የሚለዋወጡበት ፍቅር የሚለዋወጡበት አንድነታቸውን የሚያሳዩበት ጥሩ አጋጣሚ ነው። የረመዳን ወር ደግሞ ሰዎች ይቅር የሚባባሉበት የሚረዳዱበት፣ የተጣሉት ሁላ ይቅር የሚባባሉበት ወር ስለሆነ አጋጣሚ እንግዲህ በዚህ አይነት ሁኔታ አሰባስበን ሰዎችን በጋራ እናደርጋለን። እንግዲህ እንደምታየው ልጆች እንደዚህ እዚህ ውስጥ በሚበርቁበት ጊዜ ከዚህ በላይ ደስታ የለም። ኢትዮጵያ ውስጥ ሰላምና እርቅ ሰፍን ዘንድ የእምነቱ ተከታዮች ጸሎት፣ ወይንም ዱዓ እንዲሁም ምኞት እንደሆነም የሚያወሱት ሼክ ካሊድ ፈርስት ሂጅራ ፋውንዴሽን ወጣቶች ባህልና ትውፊታቸውን እንዲያውቁ ለማድረግ እንዲሁም በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች በሰብአዊ ልግስና እንዲበረቱ ለማስቻል ስለዘረጋቸው መርሃ ግብሮችም ነግረውናል። ይሄ ኮሚኒቲ የመጀመሪያው ኮሚኒቲ ነው፣ በሰሜን አሜሪካ ላይ የፈርስት ሂጅራ ኮሚኒቲ የመጀመሪያው ነው ማለት ይቻላል። ነገር ግን እንደ እድሜው አላደገም። አሁን ግን ቁጭት ይዞታል ይሄ ማህበረሰብ። በቀጣይ እንግዲህ ማህበረሰቡ ላይ ትኩረት የሚያደርግ በተለይ ወጣቶቹ ላይ ትኩረት የሚያደርግ እንቅስቃሴ አድርገን እዚህ ሀገር ተወልዶ ያደጉትን ልጆች ሀገራቸውንም እንዲያስታውሱ እዚህ ያለውንም ደግሞ ከታች እየመጡ ያሉትንም ደግሞ በቲወርም በተለያይም ሁኔታ ይዘው ለቁም ነገር እንዲያበቁ በጋራ በቅንጅት ለመስራት ዝግጅት ይዘናል። እንግዲህ ከዛ በተረፈ እንግዲህ ፈርስት ሂጅራ እዚህ ያለውን ኮሚኒቲ ብቻ አይደለም ሀገር ቤት ያሉትንም ደግሞ ያስታውሳል። በተለይ በጾም መፍቻ ላይ በጾም መፍቻ ላይ ዘካተል ፍጥር የሚባል አለ። እያንዳንዱ ሰው ላይ 12 12 ዶላር በእያንዳንዱ ግለሰብ የሚከፈል አለ። አብዛኛውን ይህንን ገንዘብ ወደ አገር ቤት ልከን ለድሆች ነው የምናዳርሰው። ይሄም አንዱ ሌላ እንትን ነው። ከዛ በተረፈ እንግዲህ የተለያዩ የድርቅ እና የተለያዩ ተፈጥሮ ችግሮች በጦርነትም ምክንያት ባለፈው በአፋርም በወሎም ለተደረገው ፈርስት ሂጅራ ኮሚኒቲ የበኩሉም አስተዋጽኦ አድርጎ ረድተዋል። እየርዳም ነው። ወደፊትም የሚረዳ ነው። እንግዲህ ይሄ ነው ፈርስት ሂጅራ። ሮማን ሁሴን የአሌክሳንድሪያ ቨርጂኒያ ከተማ ነዋሪ ናቸው። በእምነቱ ተከታዩ ዘንድ ቅድስ ጾም ተብሎ የሚገለጸው የረመዳን ሰሞን የእሳቸው ጸሎት ወይንም ዱዓ የትውልድ ሀገራቸው ሰላምና መረጋጋት እንደሆኑ ይናገራሉ። ለወዳጅ ዘመድ፣ ለአገር በተለይም ጸሎት የሚያስፈልግበት ወቅት ነው እና ይሄን ረመዳን ምክንያት በማድረግ አልሐምዱላህ ረብልዓለሚን የተለየ ወር ነው እና በጣም በጥልቅ የምናምነው ጸሎት በልዩ መልክ የሚሰማበት ነው። አላህ ሁሌም ጸሎታችን ይሰማል፣ ምን ጊዜ መባሪያዎችን ጸሎት ይሰማል። ግን ይሄ ወር ደግሞ የባሰ ልባችን ተከፍቶ አላህ ጋ ቀረብ ብለን የሚሰማበት ነው ብለን ስለምናሰብ ልዩ ጸሎት ነው የምናደርገው። እኔ በበኩሌ ሁሉም እንደማምነው ከሆነ የአሁኑ ጊዜ ጸሎቴ እውነቴን ነው ምልህ ከልቤ ለአገሬ ነው፣ በአገር ደረጃ ነው ጸሎት እያ ለአገራችን ለአለም ሁሉ ሰላም ማን የምንመኝበት ጸሎት ነው። እና አላህ ይስማ ይቀበለን። ይህን ወር እንግዲ ለየት ያለው ወር ውስጥ ይሄ ጸሎታችን ይስማ ሰላም ይስፈን በዓለም ላይ። ወይዘሮ ሮማን ከብዙ ጊዜ በኋላ ዳግም ማህበረሰቡ ተሰባስቦ በጋራ ማፍጠር መቻሉ ልዩ ትርጉም እንዳለው አክለዋል። ሕጻናት፣ ወጣቶች፣ አረጋውያን በጋራ የተሳተፉበት ይህ ምሽት ተሰባስቦ ማዕድ ከመቋደስ በዘለለ ፈርስቲ ጅራ በሀገር ውስጥ ለሚያደርጋቸው እንቅስቃሴዎች የሚረዳ የገቢ ማሰባሰቢያ ዝግጅትም ተከናውኖበታል። ለአሜሪካ ድምፅ ሀብታሙ ስዩም፣ ዋሽንግተን ዲሲ። ጋቢናዬ ይቀጥላል። በ2013 2014 ዓ.ም የትምህርት ዘመን የ12ተኛ ክፍል መልቀቂያ ከወሰዱ በኋላ ለወራት ቤታቸው የተቀመጡ ተማሪዎች ለስነ ልቦና ጉዳት ተዳርገናል እያሉ ይገኛሉ። ወላጆችም በልጆቻቸው ሁኔታ መጨነቃቸውንና ግራ መጋባታቸውን እየተናገሩ ነው። ትምህርት ሚኒስቴር ትናንትና በሰጠው መግለጫ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች የተመደቡበትን ዩኒቨርሲቲዎች በቀጣዮቹ ቀናት ውስጥ እንደሚያሳውቅ አመላክቷል። እንዲህ ያሉ ሁኔታዎች ላይ መዘናጋት የስነ ልቦናዊ ችግርን ያስከትላል ሲሉ የስነ ልቦና ባለሙያ ዳዊት ባየ ይገልጻሉ። ፀሐይ ዳምጣ በዚህ ጉዳይ ላይ ዝርዝር ዘገባ አሰናድታለች። ተማሪ አብዲ በቀለ የአስራ ሁለተኛ ክፍል መልቀቂያ ፈተና ወስደው የዩኒቨርሲቲ መግቢያ ውጤት አምጥቶ ምደባውን እየተጠባበቀ ይገኛል። ተማሪው ምደባው በመዘገየቱ ከአዳማ ወደ መቱ ከተማ በመመለስ ቤተሰቦቹ ጋር እንደተቀመጠ ገልጸዋል። ጊዜ ቤት ውስጥ ነው የማሳልፈው ግን ብዙ ጊዜ ቤት ስለተቀመጠ ልጆችና ምናምን አልባሌ ቦታ እንደዚህ አካባቢ ላይ ቦታ ወጣ ማለት ስለሚኖር እሱ ላይ ጉዳት ሊኖር ይችላል እያስባሉ የአስራ ሁለተኛ ና የአስራ አንደኛ ትምህርት ደግሞ ወደ ዩኒቨርሲቲ ብንገባ ኑሮ ይህን ላይ አይረሳም ነበረና በዛ በዛ ላይ ጉዳት ተማሪው በህይወቱ ካቀደው እቅድ አንድ አመት ከንቱ ሆኖ እንዳለፈውም ተናግረዋል። ተማሪ ሲፈን ፊጣ ተማሪዎች ከትምህርት ውጭ ወራት እንዲሁም አንድ አመት መቆየት ከባድ ሚኒስትር የልቦና ጫና ያሳድራል ስትል የራሷን ተሞክሮ አጋርታለች የተፈተነው በሁለት ሺ አስራ አራት አመተ ምህረት ወደ ሁለተኛ ወር ሊገባደድ ማለት ነው ያንን የተፈተነው መፈተን የነበረብን ደግሞ በሁለት ሺ አስራ ሶስት ነበር ውጤት ከመጣ በኋላም ቶሎ እንመደባለን ብለን እየጠበቅን ነበር ዳሰብ ነው አልሆነም እስካሁን አልተመደብም ቤት ሆነን ነው እያሳለፍን ያለው ይሄ ደግሞ በጣም ጉዳት አለው ለተማሪ እንደውም እኔንም ጎድቶኛል ምክንያቱም እኔ ያቀድኩት ነገር አለ በሁለት ሺ አስራ አራት አመተ ምህረት ደግሞ አንደኛ ዓመት ዩኒቨርሲቲ ጨርሳለሁ ብዬ አቅጄ ነበር። ግን እስካሁን አሁን እንግዲህ ስምንተኛ ውስጥ ነ እስካሁን አልገባንም። ገና የቀረን አራት ወር ብቻ ነው ማለት ነው ለሁለት ሺ አስራ አራት ሊያልቅ፣ እኛ ግን ገና አንድም ብለን አልጀመርንም ትምህርት እንደውም አልተመደብንም። ስለዚህ ያቀድኩትን ነገር ስላላሳካሁት በጣም የስነ ልቦና ጉዳት አለው፣ ጎድቶኛል። ቤተሰብ ልጁ በጊዜውና አስፈላጊ በሆነ ሰዓት ላይ ያቀደው ቦታ ካልደረሰ ለቤተሰብም ሆነ ለሀገር ሸክም ነው የሚሆነው ስሉ አቶ ፊጣሂካ የሲፋ ሽፋን ፊጣ አባት መሆናቸውን የተናገሩት ወላጅ ገልጸዋል። ትምህርታቸውን በጥሩ ሁኔታ ካልተከታተሉ የአገር ሀብት ናቸው፣ ነገ ሀገሪቷን የሚቀበሉ ተማሪዎች ናቸው። ለእነዚህ በሲቀመጡ ሜንታሊ ይጎዳሉ፣ ነገራ ደግሞ በቤተሰብ ላይም ጫና ይኖራል። መንግስት ነገ እነዚህ ልጆች አገራቸው ሊጠቅሙ ይችላል፣ ስትስሩ ትምህርት አግኝተው ሀገራቸው ሊመዱ ስለሚችሉ የመንግስት ጋዜጣ ያስፈልጋቸዋል ብያምናለሁ። ተማሪዎቹ የሚመለከተው አካል አፋጣኝ መፍትሄ ይስጠን ስለውም ጠይቀዋል። የሚመለከታቸው አካላት ቶሎ ትምህርታችን እንድንጀም ያደርጉን አሪፍ ነው። አሁንም ያልታወቀ ነገር ስለሆነ መቼ እንደምንመደብ የሚችሉትን ነገር አድርገው ቶሎ እንዲጠሩና ትምህርታችን እንዲያስጀምሩ ነው የምፈልገው። ትምህርት ሚኒስቴር በበኩሉ ትናንትና ባወጣው መግለጫ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች የተመደቡበት ዩኒቨርሲቲ በቀጣዮቹ ቀናቶች ውስጥ እንዲያውቁ አመልክተዋል። አንድ ነገር በወቅቱ ማከናወን የሚገባ ሳይሳካ ከቀረ የስነ ልቦና ችግር ያስከትላል ሲሉ የስነ ልቦና ባለሙያ ዳዊት ባዬ ስለ እነዚህ ተማሪዎች ሁኔታ እንዲህ ይገልጻሉ። ልጆች በብቅድ መምራት የሚባለው ሙሉ በሙሉ ይዘናጋሉ፣ ይቸገራሉ። ያንን ተግባራዊ ለማድረግ ነገ ይሁን ዛሬ ይሁን ከነገ ወዲያ ይሁን የምንጠረው ስለማይታወቅ ሰዎች መዘናጋትን በመሀል እንዲፈጠርባቸው፣ ለምሳሌ ትምህርቱን፣ ጥናቱን ትተው ወደ ሌሎች ሱሶች የመግባት እድል ሁሉ ይዞ ይመጣል። የመጀመሪያውና ትልቁ የስነ ልቦና ጉዳት ግን ስትረስ ነው። በመካከል ምን ይፈጥራል? ውጥረት ይፈጥራል። ምክንያቱም ምንድን ነው ውጥረት የሚፈጥረው? ውጤት የተበላሸባቸው ልጆችን እያሰቡ እነሱ የተበላሸባቸው በአቅም ማነስ ነው ወይስ ለዚህ ጊዜ ስለተራዘመ ችግር ውስጥ ገብተው ነው የሚሉ እንዲህ አይነት ሀሳቦችን አምሯቸው ላይ ያ ወደ አላስፈላጊ ውጥረት ይሄዳሉ። ውጥረት ደግሞ ምን መሆን ይጀምራል ማለት ነው፣ እያደገ ወደ ጭንቀት ወይም ወደ አንዛይቲ ይሄዳል ማለት ነው። ስለዚህ ልጆች ወቅቱን ጠብቆ በፕሮግራማቸው መሰረት በጓደኞቻቸው ጋር ሳይለያዩ ልክ ትምህርቱንም ያጠኑትንም ሳይረሱት በወቅቱ መፈተናቸው ውጤታማ እንዲሆኑ ያደርጋቸዋል። ባለሙያው አክለው ይህ ችግር በተማሪዎችና በቤተሰብ ላይ ብቻ የሚያበቃ ሳይሆን ሀገር እንደ ሀገር የአንድ ትውልድ ክሳራ እንዳጋጠማት ይቆጠራል ሲሉ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ የአዲሱ ትውልድ ድምፅ ይቀጥላል። የባህር ዳር ከተማ በጎ አድራጊ ወጣቶች ለዋግ ተፈናቃዮች ከማህበረሰቡ ያሰባሰቡትን የአይነት ድጋፍ በስፍራው በመገኘት አስረክበዋል ትለናለች አስቴር ምስጋናው። እንደነዚህ ያሉ ከወደ ዋግምራ ብሔረሰብ አስተዳደር ዞን የሚሰሙ ድምጾች በባህር ዳር ከተማ የበጎ ፈቃድ አገልግሎት ለሚሰጡ ወጣቶች ራስ ምታት ሆኖ ሰንብቷል። የሰቆቃ ድምፁን ሰምቶ ዝም ያላሉ የባህር ዳር ወጣቶች በከተማው በየቦታው ድንኳን ጥለው ከማህበረሰቡ እርዳታ ጠየቁ እና በአስር ቀናት ውስጥ በሚሊዮን የሚገመት የአይነት ድጋፍ ማግኘታቸውን የባህርዳር ከተማ የበጎ አድራጎት ማህበር ሰብሳቢ ወጣት መታገስ ገብረ ሚካኤል ይናገራል። እዚህ ክልል ውስጥ ከአስራ አንድ ሚሊዮን በላይ ህዝብ ለከፍተኛ የረሃብ ችግር ተጋልጧል። እዚህ መካከል የሰቆጣ ወገኖቻችን ናቸው እና እንደ ማህበር ዝም ማለት አልነበረብንም። መክረን ተንቀሳቅሰን፣ እንደ ተለመደው ከአሁን በፊትም መተከል ላይ የተፈናቀሉ ቻግኒ ራንች ካምፕ ላይ ለሚገኙ ወገኖቻችን የሁለት ሲኖትራክና አንተሳቢ እህል ወደ 26 ሚሊዮን ብር የሚገመት ንብረት ወስደን አከፋፍለን ነው መጠን የነበረና በተመሳሳይ አሁንም ሰቆጣ ላይ ያለውን ችግር ለመፍታት የበኩላችንን መወጣት አለብን ከሚል አንደርስታንድ ተነስተን እንደምታየው አምስት ቦታዎች ላይ በሀደር ተማሪ ድንኳን ተክለን አባይ ማዶ ላይ ፓፒረስ እና በግተራ ላይ ሆስፒታል ላይ እና ቀበሌ 14 ላይ ተክለን እንደምታየው ይህን ግብዓት አሰባስበናል። በጣም ከሁለት መቶ ኩንታል በላይ ነው መኮሮኒ፣ ያለ የበቆሎ ዱቄት አለ፣ ፊኖ ዱቄቶች አሉ፣ አልሚ ምግብ አለ፣ ልብሶችም አልባሳትም አሉ፣ የንጽህና መጠበቂያዎች አሉ። እነዚህ ሰባስበናል። በገንዘብ ደግሞ ወደ 1.3 ሚሊዮን ብር የሚሆን ሰብስበናል እና ግዥም ተፈጽሟል። እነዚህን ግዥ የተፈጸሙትንም ፕራይመሪ የሚያስፈልገው ምንድን ነው ብለንም ከሰቆጣ አስተዳደር ጋር በመነጋገር ግዥ ይፈጽመናል። በርበሬ፣ ጨው፣ እንጨት አልሚ ምግቦች የ200 ሺህ ብር አልሚ ምግብ አለ የ600 ሺህ ብር ዱቄት አለ እነዚህ ገዝተን ጉዞ ለማድረግ እንቅስቃሴ ይጀምረናል። ወጣት መታገስ እንደሚለው የኑሮ ውድነት የሚያሰቃየው ህዝብ አሁንም ተካፍሎ ለመብላት አንጀቱ እንስፍስፍ ነው ይላል በኑሮ ውድነት ምክንያት ችግር ውስጥ የገባው ማህበረሰባችን ያለውን ሳይሆን ካለው ላይ ሳይሆን ከተረፈው ላይ ሳይሆን ያለውን እያካፈለ ይህ እንደሚታየው የዞን ንግድ ሊመሰገን ይገባል። በጣም እኛም ወስደን ስቶር አድርገን ሳይሆን አከፋፈለን ለመምጣት አስበን እየሰራን ነው። ወጣት ሩት ጫኔ ለአስር ቀናት ጎዳና ላይ የእርዳታ እህል ስታሰባስብ መቆየቷን ትናገራለች የህዝቡ መተሳሰብ እና የመደጋገፍ ባህል እንዳስገረማትም ገልጻለች ሁሉ ያገኘነው ከህዝቡ ነው በውጭ የሚኖሩ አንዳንድ ድርጅቶች አግዘውናል እንደገና ህብረተሰቡም በደንብ አግዞናል በደንብ ደስ የሚል ቆንጆ ምላሽ ነው ያገኘነው ከህብረተሰቡ እንደምታውቂው ህብረተሰቡ ኑሮ በጣም ከብዶናል በጣም ከባድ ነው እኛን ጨምሮ ጨምሮ ኑሮ በጣም ባር ነው ለራሳችን በል ማደር እየከበደን ባለበት ሰዓት ህዝቡ ግን ሌላው እየተራበ እኛ ሁለት የምንበላ ከሆነ አንዴን በልተን እናድራለን ብሎ ነው እያገዘን ያለው ማለት ነው። ከባህር ዳር ከተማ የተሰባሰበው የእርዳታ እህል እዛው ለማድረስ ጉዞ መጀመራቸውንም ወጣት መታገስ ነግሮኛል። እንዲህ የመተሳሰብና የመደጋገፍ ባህሉ በሌሎች አካባቢ ባህል እንዲሆን ይመክራሉ ወጣቶቹ። አማራ ክልል ላይ በጣም ብዙ ተፈናቃዮች አሉ። በእኛ ብቻ በእኛ ትከሻ ብቻ ማስተካከል የምንችለው ነገር አይደለም እና መንግስት ሞር መንግስት ቢያግዘን፣ ህዝቡም ደግሞ ከዚህ በተሻለ በደንብ ቢነሳሳና አብረን ብንሰራ ይህን ስራ ለወጣቶችም ይህን ጥሪ ያቀርባለሁ። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር ተከታዩ ዘገባ ደግሞ ወደ ደቡብ አፍሪካ ነው የሚወስድን የአፍሪካ የጤና ባለሙያዎች ማህበር የኮቪድ-19 ወረርሽኝ በአፍሪካ የአደገኛ እጾችና አልኮል ተጠቃሚዎች ቁጥር በከፍተኛ ሁኔታ እየጨመረ እንዲመጣ ማድረጉን ገልጿል ይሁን እንጂ በቁጥሮቹ መጠን ላይ ያለው የመረጃ ክፍተት ቁጥሮቹን ለመተመን አስቸጋሪ ማድረጉን ሁኔታውን አስቸጋሪ ማድረጉንም ጨምሮ አስታውቋል መሰረቱም በደቡብ አፍሪካ ሶዌቶ ያደረገው አንድ መንግስታዊ ያልሆነ ድርጅት ወጣቶች ጦርነታቸው የተጠበቀ እንዲሆን ለማድረግ እየጣረ ይገኛል። የሊንዳ ጊፍታሽን ዘገባ ደረጀ ደስታ እንደሚከተለው ያቀርብልናል። የአደንዛዥ አደገኛ እጾች አጠቃቀም፣ በተለይም አልኮል በአፍሪካ ለአመታት እየጨመረ መምጣቱን የዓለም ጤና ድርጅት ይገልጻል። የኮሮና ቫይረስ ወረርሽኝ የፈጠረው የስራ ጦት እንዲሁም የትምህርት ቤቶች ዝግ መሆን ሁኔታዎች እንዲባባሱ በማድረግ ችግሩን ያጎላው መሆኑም ተመልክተዋል። በሕፃናት ዙሪያ የሚሰራውና በደቡብ አፍሪካ ስዌቶ የሚገኘው መንግስታዊ ድርጅት በየዕለቱ በአደገኛ ሱሶች የተጠመዱ አስር የሚደርሱ ወጣቶችን እንደሚያይ ይገልጻል። የድርጅቱ ፕሮግራም ማኔጀር ሊዲያ ማትላውንጅ ኢኬንግ እንዲህ ይላሉ። ዝግ በሆነበት የወረርሽኙ ወቅት እየወጡ ይጠጡ ነበር። አንዳንዶቹ ቤተሰቦቻቸው ስራ ስለነበሩ ቤት ውስጥ ብቻቸውን ነበሩ። በቤት ውስጥ የራሳቸውን ድግስ ወይም ፓርቲ ማዘጋጀት ጀመሩ። ራሳቸውን ከአልኮል ጋር ማስተዋወቅ። በመጨረሻም በተለይ እዚያ አካባቢ ትምህርት ቤት ባሉ ተማሪዎች ዘንድ ከተለመደውና ክሪስቴል ሜት ከተባለው አደንዛዥ እፅ ጋር ራሳቸውን ማስተዋወቅ ጀመሩ። ሊዲያ በተለይ በወጣቶቹ ዘንድ ቁጥራቸው እየጨመረ የመጣውን ወጣቶች በመከታተል የሚረዱ ቢሆንም በብሔራዊ ደረጃ በአደገኛ እጾችና የአልኮል ሱሰኞችን ቁጥር የሚያሳይ መረጃ አለመኖሩን ይናገራሉ። ስለ ኮቪድም ሆነ ስለ ኤችአይቪ የስታቲስቲክስ መረጃዎች ይደርሱን ነበር። ስለ አደንዛዥ እና ተያያዥ ስሶች ግን ምንም አይነት መረጃ ደርሶን አያውቅም። እንደሚመስለኝ እቅዱ ቢኖረን፣ መንግስትም እቅድ ቢኖረው ከነዚህ አደገኛና አደንዛዥ እጾች ጋር የሚሰሩ ድርጅቶችን በመደገፍ ይህን ነገር ልክ ኤች አይ ቪ ኤድስን እና ኮቪድን እንደተዋጉት ሁሉ እንዲዋጉ ማድረግ ይቻላል። የአደገኛ እጾችን ና መጠን ያለፈውን የአልኮል ሱሰኞችን አሃዝ የሚያሳይ መረጃ የሌላት ደቡብ አፍሪካ ብቻ ሳትሆን መላው አፍሪካ መሆኑን ባለሙያዎች ይገልጻሉ። በዓለም የጤና ድርጅት የአፍሪካ አማካሪ ፍሎረንስ ቤኛን እንዲህ ይገልጹታል። በእያንዳንዱ አገር ያለውን ትክክለኛ ቁጥር ምናልባት ላናቸው እንችላለን። እሱን አስመልክቶ ችግር እንዳለብን እናውቃለን በዚህ ረገድ እየተሰጠ ያለው አገልግሎትም በቂ አለመሆኑንም በትክክል እናውቃለን። ብዙ ጊዜ በመንግስት ተቋማት ውስጥ ያሉት የአልኮል ነክ መከታተያ ማዕከላት ብዙም ፈንድ የላቸውም። እኔ እንደሚመስለኝ፣ ግን አገልግሎቱን የበለጠ ለማስፋት ኢንቨስት ማድረግ ይኖርብናል። ያን ጊዜ በቂ መረጃ ማሰባሰብ እንችላለን። እሳቸው እንደሚሉት የኋላ ኋላ የአደገኛ ዕፅ ተጎጂዎችን፣ ሱሰኞችን ከመርዳት አስቀድሞ መከላከሉ ላይ ትኩረት ማድረግ እጅግ ባነሰ ዋጋ ተግባራዊ የሚደረግ ጠቃሚና ውጤታማ ነው። ለሕፃናት እንክብካቤ ከሚሰጡት መካከል ራሳቸው የሱስ ተጠቂ በመሆን ልምድ ያላቸው መሆኑን የሚገልጹት ኖማሊ እንዲህ ይላሉ። አንዳንድ ጊዜ ከወላጆች ጋር መጀመር ይገባናል። አንዳንድ ልጆች ስለራሳቸው መናገር፣ ስሜታቸውን መግለጽ አይችሉም። ልጆች በየትኛውም ቦታ ሁል ጊዜ ህይወታቸውን በሙሉ እንክብካቤ ሊደረግላቸው ይገባል። ማነጋገር ያስፈልጋል። በጣም ጥልቅ እና የማይመች እንኳን ቢሆን የመናገር እድል ያገኙ ይገባል። ድርጅቶች ከሱስ ነፃ መሆን የሚፈልጉትን የማገገሚያ አገልግሎት ወደሚሰጡት ድርጅቶችና ቡድኖች ይመሯቸዋል። ከሱስ ነፃ መሆን ብቻ ሳይሆን ነፃ ከሆኑም በኋላ ስልጠናዎችን በመስጠት ወደ ስራ ገበታ እንዲመለሱ ወይም እንዲያገኙ ያግዟቸዋል። ስቲል ዊራይዝ የተሰኘው ድርጅት ፕሮግራም ማኔጀር የሆኑት ቩሲ ኒዝማንዴ ከስራ ስለተገለሉ ወጣቶች እንዲህ ይላሉ ወይ ፋይን ፒፕል አይግሊ ዶንት ዱ ናንግ ዘር ላይቭ ስ ኦፍ ሰዎች ስራ ፈተውና ተገልለው በምታገኛቸው ጊዜ ከህይወታቸው ጋር የተያያዘ ምንም ነገር አያደርጉም። ያ ከአስተሳሰባቸው ጋር የሚገናኝ ነገር ሊኖር ስለመቻሉ ከሚያሳስቡ ምክንያቶች አንዱ ሆኖ እናገኘዋለን። ስራ የለህም፣ ምንም የምታደርገው ነገር የለህም። ብዙ ማሰብ ትጀምራለህ። ያን ስታደርግም ቀድሞ ወደ ነበርክበት ሁኔታ እየተመለስክ መሆኑ ይሰማሃል። ለእነዚህ ወጣቶች ከሶስት ነፃ መሆን የመጀመሪያው እርምጃ ነው። ባለሙያዎች ግን የስራ ዕድልና ከዘላቂ ችግር ነፃ የሚያወጣቸው ተስፋ ያስፈልጋቸዋል ይላሉ። ተመልካቾቻችን ስለነበረን ቆይታ በድጋሚ እናመሰግናለን። ሳስተናግዳቸው ምሾት ደንገረመው ነበርኩ። ደህና ደሉ